ናራቲቭ ድርሰት የሥራ ፍላጎት አለበት። ምንም እንኳን አቶ ከበደና አቶ ዮሐንስ የቅርብ ወዳጆች ቢሆኑ በሥራ መብዛት የተነሣ ሁልጊዜ ለመገናኘት አልቻሉም። አቶ ዮሐንስ የዓመት ረፍታቸውን ከመሥሪያ ቤታቸው ወስደው ስለ ነበር የረፍት ጊዜያቸውን በደስታ ለማሳለፍ የሚችሉበት ቦታ ለማግኘት ፈለጉ። አቶ ዮሐንስ ለአገሩ እንግዳ በመሆናቸውና የአገሩን ባህል በጣም ስለማያውቁት ከአገሩ ተወላጅ ከሆኑት ከአቶ ከበደ ምክር ጠየቁ። አቶ ከበደም የአቶ ዮሐንስን ፍላጎት ከተረዱ በኋላ ልዩ ልዩ አይነት ጨዋታዎች ወዴት እንደሚገኙ አስረዷቸው። በአሁኑ ጊዜ በኢትዮጵያ ውስጥ የጥንትና ዘመናዊ የሆኑ የጊዜ ማሳለፊያ ጨዋታዎች አሉ። የጥንቶቹ ጨዋታዎች እንደ ዋና፣ ገና፣ ጉግስና አደን ያሉ ናቸው። ዘመናዊ ጨዋታዎች ደግሞ እንደ ዳንስ፣ ሽርሽር፣ አደንና ፈረስ ግልቢያ ያሉ ናቸው። በአንዳንድ ቦታዎች አዲሱንና የጥንቱን አይነት ጨዋታዎች በሰፊው ይጫወቷቸዋል። በከተማዎች ውስጥ ግን አብዛኛው ሕዝብ የሚጫወተው ዘመናዊ ጨዋታዎችን ብቻ ነው። በጥንት ጊዜ ወላጆች ልጆቻቸውን ከልጅነት ጀምረው ልዩ ልዩ ጨዋታዎችን ያስተምሩ ነበር። አሁን ግን እንደዚህ ያለ ልማድ እየተቀነሰ ስለሄደ ወደፊት የጥንት ጨዋታዎች እየተረሱ መሄዳቸው አይቀርም። ጥያቄዎች አቶ ዮሐንስ ለአቶ ከበደ ምናቸው ነው? ለምን ሁል ጊዜ አልተገናኙም? አቶ ዮሐንስ ምን ወሰዱ? እረፍታቸውን ከየት ወሰዱ? አቶ ዮሐንስ ምን ፈለጉ? አቶ ዮሐንስ አቶ ከበደን ምን ጠየቁት? ለምን ጠየቁት? አቶ ከበደ ምን መለሰ? በኢትዮጵያ ውስጥ ምን አይነት የጊዜ ማሳለፊያ ጨዋታዎች አሉ? የጥንቱ ጨዋታዎች ስማን ማን ይባላል? የዘመናዊ ጨዋታዎችን ስም ጥራ። የትኛው አይነት ጨዋታ በጣም የተለመደ ነው? This is the end of unit 45.